አሁን ወደ ደቡብ ዩናይትድ ስቴትስ እንወስዳችኋለን። ይህም ዛሬ ማክሰኞ በሰሜን ካሮላይና ከተማ ሻርለት ውስጥ ስለተጀመረው የዲሞክራሲያዊ ፓርቲ ጉባኤ ይሆናል። ለዚህ ጉባኤ ወደ ስፍራው የተላከው ትላንትም አናግረነዋል ባልደረባችን ተወልደ ወልደ ገብርኤል መስመር ላይ ይገኛል። ተወልደ ሰላም ትሰማለህ? ሰላም አዲሱ እሰማለሁ። እሺ እኔና ዳነች እዚህ ያለን ስቱዲዮ አንዳንድ ጥያቄ እናቀርበልሃለን። እስቲ እንደው አጠቃላይ ሁኔታውን ግለጽልን። ዛሬ ምን ምን ተከናወነ? በመክፈቻ ሁለት ተወልደ እንግዲህ ፕሮግራሙ አምስት ፒኤም ማለት ማምሻውን 11 ሰዓት በኢትዮጵያ አቆጣጠር ነው። በውል የሚከፈተው በዚህ ሰዓት እንግዶች መግባት ጀምረዋል። ቁልፍ ንግግር የሚያደርጉ ሰዎችና የንግግራቸው አንኳር መልእክትም መታወቅ ጀምረዋል። አምስት ሰዓት ላይ እንዳልኩት፣ አስራ አንድ በኢትዮጵያ አቆጣጠር የዴሞክራቲክ አገራዊ ኮሚቴ ሊቀመንበር ዴቢ ዋሲርማን ቤቱን ስነ ስርአት የማስያዝ ንግግር በማድረግ ይከፍቱታል። ሴትየዋ ከፍሎሪዳ የተወከሉ የተወካዮች ምክር ቤት አባል ናቸው። ስለ ሴቶቹ ከነሳው ፈጠን ብዬ ወደ ሚሸል ኦባማ ብሻገር፣ የፕሬዚደንት ኦባማ ባለቤት ሚሸል ዛሬ ማታ ታላቅ ንግግር እንደሚያደርጉ ወይም ከሚያደርጉ አንዷ ናቸው። ስለ ባላቸው ሰብአዊ ጎንና፣ አመጣጣቸውን፣ አስተዳደጋቸውን የሚታገሉለት አላማ ላይ ያተኩራሉ። አዲሱም እንደው እንግዲህ ዝግጅቱ ወይም ጉባኤው ከቀኑ 11 ሰዓት እዚህ ዋሽንግተን እና እኔ አንተ ጋር ኢትዮጵያ ደግሞ ከሌሊቱ ስድስት ሰዓት ነው የሚጀመረው ወይም የሚከፈተው። ከዛ በፊት አንተ አንዳንድ ሰዎች ሳታናግር አልቀረህም። ና ምን እንደው ነገሩን ተጨባጭ ለማድረግ ሰው ምን ምን ጉዳይ ነው በዋናነት የሚያነሳው? በመጀመሪያ አዲሱ በእንግዶቹ ላይ ከፍተኛ ስሜትና ዝግጅት ነው የሚንጸባረቀው። ሁሉም በተናጠል ስጠይቃቸው ወደፊት መቀጠል እንጂ ወደ ኋላ መመለስ አያዋጣንም። አገር መገንባት ካለብን መጀመር ያለብን ከሚድል ክላስ ማለት ከመካከለኛ ኑሮ ያላቸው አብዛሀውን ይዘን ነው የሚል መልእክት ነው የሚያስተላልፉት። ለምሳሌ በፍጥነት ሲራመዱ ያገኘኋቸው ይች ሴትዮ ብናዳምጥ በጤና እንክብካቤ ላይ ምን ያህል ልዩነት እንዳለ በሪፐብሊካንና በዴሞክራት ይገልጻሉ። ሜሪ ዋሽንግተን እሺ። እንደ ሴት በእርግጥም የመምረጥ መብታችን እንዲከበርልን በጣም እንፈልጋለን። የጤና ጥበቃ ደግሞ እጅግ በጣም አስፈላጊ ጉዳይ ነው። በአሁኑ ጊዜ በዩናይትድ ስቴትስ ቤተሰብ የሚያስተዳድሩ ሴቶች ቁጥር እየጨመረ ነው። ሲታመሙ የሚያስፈልጋቸው የጤና እንክብካቤ ከሌላቸው ስራቸውን ያጣሉ። ለልጆቻቸው የጤና ጥበቃም ጉዳዩ ያሳስባቸዋል። ሴቶች ከወንዶች እኩል መከፈል አለባቸው፣ ይህም ሌላው ትልቁ ነገር ነው። ሴቶች እኩል ካልተከፈሉ ኢኮኖሚው ላይ ጉዳት ያደርሳል። ሌላው ደግሞ የተፈጥሮ አካባቢያችን መጠበቅ ጉዳይ ነው። አዎ፣ እንደገለጹት መሪ ዋሽንግተን በጤናና ሌሎች አንገብጋቢ ጉዳዮች ላይ ኦባማ ቆራጥ ታጋይ ናቸው ይላሉ። ሌላው ከፍሎሪዳ የመጡ አዛውንት እንግዳም ደሃ እየተራበ ለሀብታም መከራከር ትርጉም አይሰጠኝም ይላሉ። ሄንሪ ብራይት የተባሉ አዛውንት እንደሚመስለኝ የሪፑብሊካን ፓርቲ አባላት ለድሃው፣ ሌላው ቀርቶ የመካከለኛ ገቢ ደረጃ ላለው የህብረተሰብ ክፍል እንኳን ግድ የላቸውም። እነርሱ ግድ ያላቸው ለትላልቅ ነጋዴዎችና ባለጸጋዎች ብቻ ነው። ቢያንስ ቢያንስም ፖሊሲዎቻቸው ያንን ነው የሚያመላክቱትና ያማከሉት። እንደኔ እምነት ያ ለአገሪቱ በጣም መጥፎ ነው። ለዚህም ነው የዲሞክራቲክ ፓርቲውን የምደግፈውና ንቁ ተሳትፎም የማደርገው። እያንዳንዷም ጥቃቅን ጥረት ሁነኛ ሚና አላትና የምችለውን እያደረግኩ ነው። እያንዳንዷም ጥቃቅን ጥረት ሁነኛ ሚና ስላላት የምችለውን እያደረግኩ ነው። የምችለውን በማድረግ ላይ ይገኛለሁ። ከሁሉም አይናችን የሳቡ ግን አዲሱ ከቴኔሲ ግዛት የመጡ ዴሊጌት ወይም ተጋባጅ ልኡክ ናቸው። ልክ እንደ አንተና እንደ እኔ ኢሚግራንትስ ናቸው። ከቶጎ የመጡ አፍሪካዊ ለዩናይትድ ስቴትስ ተወካዮች ምክር ቤት እየተወዳደሩ ናቸው። አሁን ፕራይመሪ ማለት የመጀመሪያው ደረጃ ምርጫ አሸንፈው ለሚቀጥለው ከማርሻ ብላክበርን የተባሉ የቆዩ የምክር ቤት አባል ይጋጠማሉ። ስማቸው ክሬዶ አሞዞቪክ ይባላሉ። እንዲህ ብለዋል። Well, uh, it means a whole ይሄ ከፍ ያለ ትርጉም አለው። ታሪኬም በመስማት የተነቃቁ መሆናቸውን ከሚገልጹልኝ ሰዎች ከአውሮፓ ጭምር የስልክ አስተያየቶች ይደርሱኛል። በየሳምንቱም ቢያንስ ሁለት የስልክ መልእክቶችን እቀበላለሁ። የቅድመ ምርጫ ውድድሩን እንዳሸነፍኩ ብቻ ከቶጎ ፕሬዚዳንትና ከካቢኔ አባሎቻቸው ከምንም ተነስቼ አሁን ለደረስኩበትና በጨበጥኩት ውጤት የኮሩ መሆናቸውን ገልጸውልኛል። የፕሬዚዳንት ኦባማ የዘንድሮ ንግግራቸው አንዱ አብይ ጭብጥም ይኸው ነው። ማንም ይሁን ማን ኬትም ይምጣ ኬት ጠንክሮና ተግቶ ከሰራ ካለምበት መድረሱ የአሜሪካን ሕልም የሚባለውን መጨበጥ መቻሉ አይቀሬ ነው። የሚል ሌላ ለየት ያለ ጥያቄ የሚያነሱ ቪኪ ሃንደርሰን የሚባሉ ሴትዮ ያገኘው አዲሱ ውጭ ሀገር የሚገኙ ዴሞክራት ምክትል ሊቀመንበር ናቸው። እሳቸው የሚሉት ምንድን ነው ውጭ ሀገር የሚኖሩት አሜሪካውያን የመምረጥ መብት የማይሰጣቸው? ነው የመመረጥ እና የመምረጥ መብት እንዲኖራቸው የሚከራከሩ ናቸው። ለዚህ መብት የተሻለ ፓርቲ ደግሞ ዴሞክራቲክ ፓርቲ ነው የሚሉት ቪኪ አንደርሰን Our job is actually to get out the vote of Americans who live overseas, outside of America, who are living, working, or studying. rangdi, እዚያ ድረገጽ በመግባት ድምፅ መስጫዬ ይሰጠኝ ብለው መጠየቅ ይችላሉ። በየምርጫ አመቱ ይህን የመምረጫ ካርድ መጠየቅ እንዳለባቸው ደግሞ ማወቅ አለባቸው። ዴሞክራትስ አብሮድ የተባለው ስብስብ ይህንን ሲሰራ አርባ ዓመታት አሳልፏል። ድሮ አሜሪካውያን ድምፅ መስጠት ከፈለጉ ውጭ ሀገር ከሆነ ያሉት ወደ ሀገር ቤት መምጣት ነበረባቸው። እንግዲህ ይህን ይመስላል ለዛሬ ያጋጠመኝ ሁኔታ አዲሱና አዳነች ተወልደ እንግዲህ ዛሬ ማታ ጉባኤው የዲሞክራሲያዊ ፓርቲ ጉባኤ ሲከፈት ዋና ተናጋሪ የሚሆኑት ሚሼል ኦባማ ናቸው ተብሏልና፣ በምን ላይ ያተኩራሉ ይባላል። እንግዲህ የሚናገሩት ከአነሳሽ አዳነች፣ ከአስር ፒኤም ጀምሮ ከሚሼል ኦባማ በተጨማሪም ዋና ዋናው ንግግር የሚያደርጉት የመሪላንድ ገዢ ማርቲን ኦማሊ አሉ። የሳንት አንቶኒዮ ቴክሳስ ከንቲባ ጁሊያን ካስትሮ ደግሞ በተለይ በተለይ ጁሊያን ካስትሮ እያበቡ የመጡ ዴሞክራት የሚባሉ ናቸው። ትልቅ ስም ናቸው። የዛሬው ቁልፍ ተናጋሪ ናቸው። እንግዲህ በዛሬ ምሽት የሚሼል ኦባማ ንግግር አብዛኛው ቀደም ብዬ ለመጥቀስ እንደሞከርኩት በኦባማ ሰብአዊነት እና እሳቸው ብቻ የሚያውቁት ኦባማ ምን እንደሚመስል ለአሜሪካ ሕዝብ ሊያካፍሉ የሚፈልጉ ይመስለኛል። እንግዲህ በነገ ፕሮግራማችን ላይ ሚሼል ኦባማ በተናገሩት ላይ የምናተኩር ይመስለኛል። ለጊዜው ግን ያለኝ ይሄ ነው። ጥሩ ነው። ተወልደ፣ እንግዲህ በርታ። መቼ ነው? ሐሙስ ነው የሚያልቀው። ትላንት ሐሙስ የሚል ቃል አንስተ ነበረ። ሐሙስ ነው የሚያልቀው እስከ አርብ። ፕሮግራሙ እስከ አርብ ይቀጥላል ግን ከፕሬዚዳንት ኦባማ ንግግር በኋላ የሚቀርቡት እነዚህ ማበረታቻና ማጠናከሪያ ንግግሮች ናቸው። ግን ፕሮግራሙ ዋናው ፕሮግራም ሐሙስ ማታ ነው የሚያልቀው። በልካ መልካም፣ እንግዲህ በርታ። ማታ ስራ ይበዛብሃል። እዛ አየሩ እርግጠኛ ነኝ እንደኛው በሸሚዝ ነው የሚያስኬደው። እንግዲህ ማታ ደግሞ እንዲሁ ወጣ ብለ አንዳንድ ሰዎች ሳናግር ነገ እንገናኛለና ካሁን በኋላ ካልወጣ እስካሁን ብዙ አልወጣም። አመሰግናለሁ። እሺ